አካውንታቸው አምስት መቶ ሺህ ብር እናም የብድር አገልግሎት እና ስድስት ሚሊዮን ብር ከቤት መኪናና ከሌሎች ሕክምና ወጪዎችና አገልግሎቶች ጋር ያገኛሉ። የዕድል መንገዱን መለወጥ እንችላለን። ያስፈልጋሉ ያላቸውን መስፈርቶች እንደዚህ ያስቀምጣል። አንደኛ መታወቂያ፣ ሁለተኛ ፎቶ፣ ሶስተኛ የኢትዮጵያ ንግድ ባንክ አካውንት፣ አራተኛ ዝርዝር አድራሻው ረብና መቀላቀል ትችላላችሁ ይላቅ በሀሳባችን የሚስማማ ብቻ የወደደ